በህዋ ውስጥ ያሉ ፍጥረታት ሁሉ ካለ ምክንያት አልተፈጠሩም። የአንዱ ፍጥረት መኖር ለሌላኛው አስፈላጊም አጥፊም ሊሆን ይችላል። ነገር ግን ሥርዓተ ተፈጥሮ አስፈላጊውን አስፈላጊ ሆኖ እንዲቀጥል ለአጥፊው መመከቻ ኃይል ወይም ጋሻ በመሥራት ሁሉም ነገር ተናቦና ተቻችሎ መኖሩን እንዲቀጥል ታደርጋለች እስከ ፍጥረታት ህልውና መጨረሻ ድረስ። ሁሉም ፍጥረታት እንደ ውስብስብ ማሽን ለሁሉም ህልውና የበኩሉን እያበረከተ ይቀጥላል። ሕዋና ፍጥረታቱ ሥርዓቱም እንዲህ ድንቅ ነው። ከምድር እስከ ሕዋ በተሰኘው ፕሮግራማችን የሕዋን ድንቅ ሥርዓተ ተፈጥሮና ፈጣሪውን ታደንቁበታላችሁ። ከምድር እስከ ሕዋ እንደምንከረማችሁ፣ የአገር ልጆች ጌታቸው መላኩ ነኝ። ክቡራትና ክቡራን የአገር ልጆች ባለፉት ሁለት ተከታታይ ከምድር እስከ ሕዋ ፕሮግራማችን የሶላር ስቶርም ወይም የፀሐይ አውሎ ንፋስ ምንነትን፣ ኮሮናል ማስ ኢጀክሽንን ማለትም የፀሐይ ኮሮና ቁስ አካል ማስወጣትን፣ ሶላር ኢነርጀቲክ ፓርቲክልስ ወይም ከፀሐይ የሚለቀቁ ኃይል የተሸከሙ ቅንጣት ቁሶችን ምንነትና ልዩነቶቻቸውን እንዲሁም በምድር ላይ ያላቸውን ተጽዕኖን የፀሐይ ከባቢ አየርንና ጂኦማግኔቲክ ስቶርምን የተመለከቱ ሐሳቦችን ዳሰናል። እነዚህን ይዘቶች በማብራራትም ከኢትዮጵያ ስፔስ ሳይንስና ጂኦስፓሻል ኢንስቲትዩት የስፔስና ፕላኔታሪ ሳይንስ ተመራማሪና የድህረ ምረቃ ዋና አስተባባሪ ዶክተር ተሾመ ዱጋሳ አብረውን ነበሩ። ዛሬም አብረውን ይቀጥላሉ። የርዕሰ ጉዳያችን ቀሪ ክፍልም ይቀጥላል። በዛሬው ፕሮግራማችን ከዶክተር ተሾመ በተጨማሪ ሌላም የተቋሙን ተመራማሪ አካተናል። ስሜ ዳንኤል አጥናፉ ይባላል። በስፔስ ሳይንስ እና ጂኦስፓሻል ኢንስቲትዩት የስፔስ ኤንድ ፕላኔታሪ ሳይንስ ዲፓርትመንት ተመራማሪ ነኝ። አብራችሁ ነው The sun produces a continuous outward flow of energy called the solar wind. constantly blowing it carries energy out into the solar system ፀሐይ በማያቋረጥ ሁኔታ ወደ ውጭ ኃይል ትለቃለች። ይህም የፀሐይ ነፋስ የሚባል ሲሆን ወደ ስርዓተ ፀሐይ እስከ 9.3 ትሪሊየን ማይሎች ፕሉቶ ካለችበትም በኋላ ብዙ ርቀት ኃይል ተሸክሞ ይሄዳል። ኦል አባውት ዘ ሰን በሚል በ2021 ቀርቦ ከነበረ አንድ ዘጋቢ ፊልም የተቀነጨበ ነበር። ኮሮናል ማስ ኢንጀክሽን ወይም የኮሮና ቁስ አካል ፍንዳታ እጅግ ከፍተኛ ቁስ አካልና ኢነርጂ ወይም ኃይል ከፀሐይ ገጽ የሚያስወጣ ነው። ይህ ከፍተኛ ቁስ አካልና ኃይል ከፀሐይ በከፍተኛ ፍጥነት አንዳንዴም በሰዓት ከሚሊዮን ማይልስ በላይ መጓዙን ሲታሰብ ከባድ ነው። ከፀሐይ በሚነሳ ሶላር ስቶርም ወይም የፀሐይ አውሎ ንፋስ እንደ ኮሮናል ማስ ኢጀክሽን ማለትም ከፀሐይ ኮሮና ክፍል የሚለቀቅ ቁስ አካል፣ ሶላር ፍሌርስ ማለትም የፀሐይ የኃይል ወይም የጨረር ፍንዳታዎችና ሶላር ኢነርጀቲክ ፓርቲክልስ ማለትም ኃይል የተጫኑ ጥቃቅን ቁስ አካላት በምድር ከባቢ አየር ውስጥ በይበልጥ አደጋ የሚያደርሱት በዋልታዎች አካባቢ እንደሆነ ከዚህ ቀደም መረጃዎችን ሰጥተናችኋል። እነዚህ ክስተቶች ለጂኦማግኔቲክ ስቶርም መፈጠር መንስኤ ይሆናሉ። ጂኦማግኔቲክ ስቶርም የመሬት ማግኔቲክ ፊልድ መረበሽ ነው። ዶክተር ተሾመ ዱጋሳ ልክ እንዳልኩ በገቡ ጊዜ፣ ልክ ሲከፈት፣ ጂኦማግኔቲክ ስቶርም ሪኮኔክሽን ከተፈጠረ በኋላ ከገቡ ጊዜ በኋላ ይሽከረከራሉ በመሬት ዙሪያ ሲሽከረከሩ ልክ እንደ ቀለበት አይነት አድርጎ ይሽከረከሩ ሪንግ ካረንት ብሎ የምጠራ ያ ቻርጅ ወይ ፕሮቶን ወይ ኤሌክትሮን ስሽከረከሩ የራሱ የሆነ ማግኔቲክ ፊልድ ይፈጥራል። ማንኛውም ቻርጅ ሲንቀሳቀስ ማግኔቲክ ፊልድ አለው። ያ ቻርጆች ከገቡ በኋላ መሬትን ከአምስት ራዲየስ ኦፍ ኤርዝ ርቀት ላይ ይንቀሳቀሳል ነው። ያ ሲንቀሳቀስ ኤሌክትሪክ ፊልድ ነው፣ ማግኔቲክ ፊልድን ይፈጥራል። ያ ማግኔቲክ ፊልድ ደግሞ ከኤዝ ማግኔቲክ ፊልድ ጋር ይጋጫል ማለት ነው። በዛ ምክንያት ሬዲዩስ ያደርጋል። ኔጋቲቭ ነምበር ቫልዩ ይሰጣል። ያ ጂኦማግኔቲክ ስቶርም ብለን እንጠራዋለን ማለት ነው። ጂኦማግኔቲካሊ ኢንዱስድ ካረንት ተብሎ የሚጠራው ከጂኦማግኔቲክ ስቶርም ጋር ታይዞ አንዱ መገለጫ ነው። ጂኦማግኔቲካሊ ኢንዱስድ ካረንት ማለት ካረንትን በሽቦ ውስጥ ብቻ አይደለም ሁልጊዜ የምንጠብቀው። ካረንት ስንል ሞገዱ ወይም በኤሌክትሪክ ኤሌክትሮን ሶቹ ኤሌክትሪክ እንደማለት ነው፣ ኤሌክትሪክ ፍሰት እንደማለት ነው። ይህ የኤሌክትሪክ ፍሰት ሊጨምር ወይ ሊቀንስ ይችላል፣ በማናውቀው ሁኔታ መቼም። አሁን የኤሌክትሪክ ኢትዮጵያ ኤሌክትሪክ ዩቲሊቲ ይህንን ይገነዘቡ አይገነዘቡ አላውቅም፣ ግን ይረዱታል ብዬ አስባለሁ። የካረንት ፍሎው ሳይታወቅ የሚጨምርበት ጊዜ ይኖራል። ከየት መጣ ሳይባል አንዳንዴ ኃይል ይጨምራል፣ ሊጨምር ይችላል። ስፔሻሊ ጂኦ ማግኔቲክ ስቶርም በሚኖርበት ጊዜ በ2003 ኦክቶበር አካባቢ ሳውት አፍሪካ የተከሰተው እንዲህ አይነት ነገር ነው። ትራንስፎርመር ነው ተቃጠለ። ከሆነ አመት በኋላ ነው ያ ነገር በጂኦ ማግኔቲክ ስቶርም ክስተት ነው ተከሰተ ተብለው የገባቸው። ስለዚህ ጂኦ ማግኔቲካሊ ኢንዱስድ ካረንት ማለት አይኖስፌራችን ውስጥ ካረንት አለ። ያ ካረንት ኢኳቶሪያል ኤሌክትሮጄት ተብለው ይጠራል። ይሄ በተለያየ መካኒዝም ሊፈጠር ይችላል። ያ ካረንት የመሬትን ካረንትን ዋይር ውስጥ ያለውን ካረንት እንዲጨምር የሚያደርግበት ሁኔታ ነው። የኤሌክትሪክ ከረንቱ ወይም ኤሌክትሪክ ፍሰቱ ምንጊዜም ይንቀሳቀሳል። በዚህ እንቅስቃሴ ውስጥ ግን በአየር ውስጥ የመጣ ከአይኖስፌር የመጣ ሀይል እዚህ መስመር ውስጥ ገብቶ ሊጨምር ይችላል እንደማለት ይመስለኛል። ኤግዛክትሊ። ሀይሉ ሲጨምር ደግሞ ውጤቱ የሚታየው ምንድነው? ኤሌክትሮኒክስ መሳሪያዎቻችን ላይ ልናየው እንችላለን። ከራሱ ከትራንስፎርመሩ መቃጠል ጀምሮ ውጤቱ ሊታይ ይችላል። አዎ፣ አብዛኛው ከትራንስፎርመር ጋር ተያያዘ ክስተት ሊሆን ይችላል። በፀሐይ ነፋስ ሊጠቁ የሚችሉት ጠፈርተኞችና ሳተላይቶች ብቻ አይደሉም። ወደ ምድር የተለቀቁት የቁስ ቅንጣቶች ከእኛ ማግኔቲክ ፊልድ ጋር መስተጋብር ሊፈጥሩ ይችላሉ። እነዚህ የመጡ ቁሶች የመሬትን ማግኔቲክ ፊልድ ሲመቱ ጥፋት ሊያስከትሉ ይችላሉ። ከሞላ ጎደል እንደ ደወል ድምጽ እርግብ ግብታ የሚመስል ይፈጥራሉ። ፊዚክስ እንደሚለን ያ ማግኔቲክ ፊልድ ሲንቀሳቀስ ሞገድ ይፈጥራል። እናም በመሬት ውጫዊ ከባቢ አየር የኤሌክትሪክ ሞገድ ይፈጠራል። ይህ የኤሌክትሪክ ሞገድ ለማንኛውም አይነት መረበሽ ምክንያት ይሆናል። ሞገዱ በምድር ዙሪያ በሚዞሩ ሳተላይቶች ላይ ችግር ይፈጥራል። በጂፒኤስ ላይ መረበሽ ያስከትላል። በመገናኛ መሳሪያዎች ላይ መረበሽ ይፈጥራል። የራዲዮ ስርጭት መቋረጥ ያጋጥማል። የሞባይል ስልክ ግንኙነት ስርዓት ሊሰናከል ይችላል። ፀሐይን ጨምሮ የሥርዓተ ፀሐይ ፕላኔቶች በሙሉ በባህሪና በይዘት ይለያይ እንጂ የየራሳቸው ከባቢ አየር አላቸው። መሬትም ከባቢ አየር አላት። ከፀሐይ በሚመጡ ተጽዕኖዎች የመጀመሪያው ተጠቂም ይኸው የመሬት ከባቢ አየር ክፍል ነው። ከባቢ አየር ላይ የሚደርሰው ተጽዕኖ ደግሞ ለምድርና ለነዋሪዎቿ ጉዳት ይዞ ይመጣል። ይህንኑ ከመሬት ከባቢ አየር ጋር የተያያዘውን ጉዳይ በተመለከተ ደግሞ በኢትዮጵያ ስፔስ ሳይንስና ጂኦስፓሻል ኢንስቲትዩት የስፔስና ፕላኔታሪ ሳይንስ ተመራማሪው ዳንኤል አጥናፉ መረጃዎችን ያጋሩናል። እንግዲህ የምድር ከባቢ አየር ላይ ያሉ ክስተቶችን ማወቅ ስላለብን ከእሱ ጋር በተገናኘ ነው የምናወራው መሬት በዙሪያዋ የከበባት ክፍል አለ የመሬት አካል የሆነ ግን ከባቢ አየር የምንለው እኛ ራሱ መኖር የቻልነው ይሄ ከባቢ አየር ስላለ ነው ይሄ ከባቢ አየር ለእኛ ህይወት መስጠት የሚችሉ ይዘቶች ስላሉት ነው ለምሳሌ ኦክሲጅን ስላለው ናይትሮጅን ስላለው ተመጣጥነው ለህይወት መኖር ምክንያት ስለሆኑ ነው እና ይሄ ከባቢ አየር ደግሞ ወጥ አይደለም፣ ይታወቃል። በባህሪው የተነሳ በይዘቱ የተነሳ ይከፋፈላል። ለምሳሌ እዚህ ገጽ ላይ እኛ የምንራመድበት ከመሬት ተገናኘውን ክፍል ትሮፖስፌር ብለው ይጠሩታል። ባለሙያውም ትጠሩታላችሁ። ትሮፖስፌር የመጀመሪያው ንጣፍ ነው። ከትሮፖስፌር በላይ ደግሞ የተወሰነ ኪሎ ሜትር ወጥቶ ደግሞ ስትራቶስፌር ይባላል። ከስትራቶስፌር እያለ ሜዞስፌር፣ ከሜዞስፌር ቴርሞስፌር፣ ከዛ ደግሞ የመጨረሻው ከህዋ ጋር የምትገናኘው ኤክሶስፌር የሚባለው ክፍል አለ። አዮኖስፌር የሚባል ክፍል አለ። እነኚህ ውስጥ የት ነው ይሄ አዮኖስፌር የሚከሰተውስ? የመከሰቻው ምክንያት ምንድን ነው? ተፈጥሮ ምንድን ነው? እሱ እሱ ላይ እስኪ እናውራ። ከባቢ አየር ላይ መሬት ከባቢ አየር ላይ የሚከሰት ወይም ያለ ነገር ነው ስለሚባል። እሺ፣ አመሰግናለሁ። በመጀመሪያ ወደ መሬት አዮኖስፔር ወይም የመሬት የላኛው ከባቢ አየር ከመግባታችን በፊት ሁሉም ፕላኔቶች የራሳቸው አዮኖስፔር አላቸው ተብሎ ነው የሚገመት። ከባቢ አየርም አላቸው። ያ ከባቢ አየር አላቸው። እሱ ከባቢ አየር ባህሪያቶች አሉት። ባህሪያቶቹ ሜይቢ ከፀሐይ ባለው ርቀት ሊሆን ይችላል ወይም ባላቸው ማግኔቲክ ፊልድ እንዲሁም በኮምፖዚሽን ኦፍ ዘ አትሞስፌር ወይም በአትሞስፌሩ ስሪትም ሊሆን ይችላል። ስለዚህ ሁሉም ፕላኔቶች በእኛ ሶላር ሲስተም ውስጥ ያሉ ፕላኔቶች አዮኖስፌር አላቸው። ወደ መሬት አዮነስፔር ስገባ የመሬት አዮነስፔር ብለን የምንጠራው የመሬት የላይኛውን ከባቢ አየር ክፍል ሲሆን በአማካይ ከ60 እስከ 400 ኪሎ ሜትር ያለው ነው። ይሄ ልኬት ከቦታ በጂኦግራፊ ከቦታ ቦታ ይለያያል። በእኛ ሪጅን በምድር ወገብ አካባቢ እንዲሁም በሚድ ላቲቲዩድ የምንለው እንዲሁም በፖላር ሪጅኖች ተመሳሳይ የሆነ ልኬት አይደለም ያለው፣ ግን በአማካኝ ከ60 እስከ 1000 ኪሎ ሜትር ነው ያለውን ክልል የሚያካልል አዮኖስፌር ብለን እንጠራዋለን። በሌላ አገላለጽ የመሬት ከባቢ አየር ሶስቱን እንግዲህ ስድስት ንጣፎች ይገልጸናል። ሶስቱን አካባቢ ያካልላል እንደማለት ነው። ከሜዚሶፌራ አካባቢ ጀምሮ ወደ ላይ ያሉትን ያካልላል። አዎ ከሜዞስፌር ይጀምርና ቴርሞስፌር፣ ኤግዞስፌር ያሉትን ጨምሮ እስከ 1000 ኪሎ ሜትር ድረስ ያለውን አዮኖስፌር ወይም የላኛው የመሬት አካባቢ አየር ክፍል ብለን እንጠራዋለን። በጣም ሰፊ ስፍራ ነው። በምድር አካባቢ አየር ውስጥ ከሜዞስፌር ጀምሮ እስከ ኤክሶስፌር ድረስ የሚሄድ ከሆነ እንዴት ነው የሚፈጠረው? ወይስ ደግሞ ለዚህ መፈጠሩ ምክንያቱ ምንድን ነው? ስለ አዮኖስፌር ለመፈጠሩ ምክንያት እሺ፣ የአዮኖስፌር የመፈጠር ምክንያት በዋነኛነት ከፀሐይ የሚመጣ የአልትራቫዮሌት ጨረር ሲሆን እንደ ኤክስሬም ወይም ሌሎች ኤነርጄቲክ ፓርቲክሎችም ሊሆኑ ይችላሉ። ለምሳሌ በኢኳቶሪያል ሬጅ እና በሚድላቲትዩድ ወይም በምድር ወገብ አካባቢ እና መካከለኛው አካባቢ በከፍተኛ የፀሀይ ራዲሽን ምክንያት የሚፈጠረው የመሬት ከባቢ አየር አዮኖስፌር እንለዋለን። ነገር ግን በፖላር ሪጅን ወይም በሁለቱ ዋልታዎች፣ በሰሜንና በደቡባዊ ዋልታ አካባቢ ያለው ፀሐይ በጣም አጋድላ ስለሆነ የምታገኘው አብዛኛው የአዮኖስፌር መፈጠር ዋነኛ ምንጭ ቻርጅ ፓርቲክልስ አትሞስፌሩ ጋር ፔኔትሬት አድርገው እንደተባለው በዶክተር ተሾመ እንደተነሳው የመሬት ማግኔቲክ ፊልድ በሁለቱ ዋልታዎች ክፍት ነው። ስለዚህ ከፀሐይ የሚመጡ በሶላር ዊንድ አማካኝነት የሚመጡ ቅንጣቶች ቅንጣቶች ወደ ታችኛው የመሬት ከባቢ አየር ክፍል ይደርሱና አዮናይዝ ያደርጉታል። አዮኖስፌር በዛ መልክ ይፈጠራል ማለት ነው። በተለይ በሁለቱ ዋልታዎች አካባቢ በምድር ወገብና በመካከለኛው አካባቢ ግን በአብዛኛው የሶላር አልትራቫዮሌት ራዲሽን ከፀሐይ በሚመጣ ጨረር እንዲሁም በኤክስሬ እና ኮስሚክሬ አማካኝነት የሚፈጠር ከባቢ አየር ነው። እንደው ከርዕስ ወጣህ ካላላችሁኝ የመሬት ሙቀት መጨመር፣ መቀነስ የመሳሰሉት ነገሮች አሉ። እነኝህን በመከላከል ደግሞ የመሬት ከባቢ አየር አንዱ አስተዋጽኦ የሚያደርገው ክፍል ነው። በዚህ አዮኖስፌር አካባቢ የኦዞን መገኘት ሁሉ አለ። እንደው ከእሱ ጋር ያለውን ግንኙነት ልታነሱልኝ ይችላል። ታችኛው ክፍል ላይ ነው የሚገኝ ሜዞስፌር ስትራቶስፌር አካባቢ ላይ ነው ማለት ኦዞን ኦዞን ስለዚህ ከፀሐይ የሚመጣውን ከፍተኛ የሆነ ራዲየሽን ወይም ጨረር ኦዞን ሪፍሌክት እንዲያደርግ ወይም አንጸባርቆ ወደዛ እንዲመለስ በማድረግ የመሬታችንን ሙቀት ይቆጣጠርልናል ማለት ነው። እና ታችኛው የአዮኖስፔር ክፍል ወይም ሜዞስፔር ላይ የሚገኝ ከባቢ አየር ነው እንደ መሬት ቆዳ ልንጠቀመው እንችላለን ማለት ነው። አሁን የሰው ልጅ ቆዳ ከውጭ የሚመጡ ነገሮች ሲመቱት ሲነኩት የውስጠኛው ስሱ ወይም ህይወት ያለው ክፍል እንዳይነካ እንደሚከላከለው እዚህ ሜዞስፌር አካባቢ ያለው አዮኖስፌር ወይም ኦዞን ንጣፍ ያለበት አካባቢ መሬትን የሚከላከላት ክፍል ነው እንደማለት መውሰድ እንችላለን። ምክንያቱም መርዛማ ጨረሮች ናቸው አሁን እየጠቀሱልኝ ያሉት። አዎ፣ ከጸሐይ የሚወጡ ከፍተኛ የሆኑ ጨረሮችን በመሰብሰብ እና እዚያው በመዋጥ ወይም የተወሰኑትን ደግሞ ሪፍሌክት በማድረግ ህይወት እንዲኖር ጤና መሬት ያለ ሙቀት እንዲስተካከል ያደርጋል ማለት ሙሉ በሙሉ ባይሆን በተወሰነ ስለ አዮኖስፌር ማጥናት ምንድን ነው የሚጠቅምልኛ ለሰው ልጆች ምንድን ነው የሚጠቅመው እሺ በመጀመሪያ አዮኖስፌር ክፍሎችን ልናገርና ከዛ በኋላ ወደ ጥቅሙ እንገባለን አዮኖስፔር በከፍታ ከመሬት ባለው ከፍታ እና ባለው የኤሌክትሮን እፍግታ ወይም የፕላዝማ እፍግታ በሶስት እንከፍለዋለን። አንደኛው ክፍሉ ዲ ሪጅን ወይም ዲ ክፍል ይባላል ይህ ክፍል የሚያካልለው ከመሬት በአማካይ ከ60 ኪሎ ሜትር እስከ 90 ኪሎ ሜትር ያለውን ሲሆን በጣም የሚታወቀው የሞዱሌትድ ፍሪኩዌንሲ አምፕሊቲዩድን ብቻ ሞዱሌት በማድረግ በተመሳሳይ ፍሪኩዌንሲ የሚደረጉ ኮሚኒኬሽኖች አሉ። ሶ እሱን በመዋጥ ይታወቃል። ምንድን ናቸው እነህ ነገሮች? ስ ለእኛ በሚገባን አገላለጽ ለምሳሌ ሚሊተሪ የሚጠቀምባቸው የኮሚኒኬሽን ወይም የሬዲዮ ግንኙነቶች፣ ወታደራዊ መገናኛዎች። እሺ፣ አምፕሊቲዩድ ሞዱሌትድ ኮሚኒኬሽን ሲስተም ይባላል። አምፕሊቲዩዱን ብቻ በመቀያየር በተመሳሳይ አንድ ሲግናል በተመሳሳይ ፍሪኩዌንሲ በመላክ ኮሚኒኬት የሚደረጋል። አዮኖስፌርን እንደ ሪፍሌክተር ሚዲየም በመጠቀም ማለት ነው። ከዚህ ወደ አዮኖስፌር ጋር ሲደርስ ወደ መሬት እንዲመለስ ወደ መሬት እንዲመለስና ወደ ተፈለገው ሪሲቨር ደርሶ ግንኙነቱ የተሳካ እንዲሆን የሚደረግ ኮሚኒኬሽን አለ። ይሄ ሪጅን የሚታወቀው ወይም ዲ ክልል የሚታወቀው እሱን በመዋጥና ኮሚኒኬሽን እንዲቋረጥ በማድረግ ከ60 እስከ 90 ኪሎ ሜትር ያለውን ያካልላል። ሌላው የኤ ሌየር ነው። ኢሌየር ወይም ከዲ ሌየር ከዲ ክፍል በላይ የሚገኝ የአዮኖስፌር ወይም መሬት ከባቢ አየር ክፍል ነው። ከዘጠና እስከ መቶ አምሳ ኪሎ ሜትር ያለውን ያካልላል። ይሄ ሌየርም የሚዲየም ፍሪኩዌንሲ የሚባለዋሉ መካከለኛ ሞገድ ሚዲየም ፍሪኩዌንሲ ወይ መካከለኛ ሞገድ ኮሚኒኬሽኖችን የሚደረጉ ኮሚኒኬሽኖችን ለማድረግ ያገለግላል ማለት ነው። በመካከለኛ ሞገድ ፍሪኩዌንሲ ወደ አዮኖስፌር በመላክ አዮኖስፌር ጋር ሲደርስ ወይም እዚህ ኤ ሌየር የሚለው ላይ የሚባለው ሪጅን ጋር ሲደርስ ወደ መሬት ወይም ወደ ሪሲቨሩ እንዲመለስ ያገለግላል ማለት ነው። ይሄ ማለት የታችኛውን አሁን ዲ ሌየር ያልነው ዲ ንጣፍ ያልነውን መካከለኛ ሞገዶች አልፎት መሄድ ይችላሉ ማለት ነው። አልፎት ይሄዳሉ፣ ግን ሁለተኛውን ኢን ማለፍ አይችሉም። ሁለተኛውን ኢን ማለፍ አይችሉም። ሌላው በዚህ ሌየር ላይ ግን በኤ ሌየር ላይ ስፖራዲክ ኤ ሌየር የሚባል አለ በድንገት ሊከሰት የሚችል እና ሊጠፋ የሚችል ይህ ሌየር ከዘጠና እስከ መቶ ሃያ ኪሎ ሜትር ያለውን ክፍል ያካልላል። እንዲሁም ፍሪኮንሲ አሁን ያልናቸውን በሚዲየም ፍሪኮንሲ የሚላኩትን እንዲሁም በሀይ ፍሪኮንሲ በኤች ፍሪኮንሲ የሚላኩትን የሬዲዮ ኮሚኒኬሽኖች ሲግናል እንዲቋረጥ ሊያደርግ ይችላል ማለት ነው። ስፖራዲክ ማለት እዛ ሲደርስ ነጥሮ እንደመመለስ እዛው ብትን የሚያደርግ ማለት ነው እዛው ብትን የሚያደረግ ወይም ፌድ እንዲያደረግ የተሟላ ኮሚኒኬሽን እንዳይኖር ወይም እንዲዘገይ የሚያደርግ የአዮኖስፔር ክልል ነው። ኤ ሌየር ላይ የሚከሰት ነው ግን ስፖራዲክ ነው። በድንገት ይከሰታል፣ በድንገት የሚጠፋ ነው። ሌላው ኤፍ ሌየር የሚባለው ነው። ኤፍ ሌየር የሚባለው እንዳልነው አዮኖስፔር በፀሐይ አልትራቫዮሌት ጨረራ አማካኝነት ነው የሚፈጠር። ኤፍ ሌየር የሚባለው ከ250 እስከ አራት መቶ ያለው የአዮኖስፔር ወይም የመሬት ከባ አየር ክፍል ነው። እሱ ከመሬት ገጽ በጣም ይራቃል። ስለዚህ ፀሐይ ቶሎ እና በኃይለኛው ስለሚያገኝ ምንድነ የሚሆን እዛ አካባቢ ከፍተኛ የሆነ ፕላዝማ ክምችት ይኖራል ማለት ነው፣ ወይም የኤሌክትሮኒክ ፍግታ ከፍተኛ ነው። ስለዚህ ለሀይ ፍሪኩዌንሲ የከፍተኛ ፍሪኩዌንሲ ከሶስት እስከ ሰላሳ ሜጋሀርትስ ለሚደረጉ ኮሚኒኬሽኖች ይሄ ኤፍ የሚባለው የአዮኖስፔር ሪጂን እንደ ሪፍሌክተር ሚዲየም ሪፍሌክት ያደርጉ ወደ መሬት እንዲመለስ፣ እንዳንጸባራቂ መልሶ አንጸባራቂ ወደ መሬት። አዎ፣ እና ለረጅም ዲስታንስ ኮሚኒኬሽን ወይም ረጅም ረጅም ኮሚኒኬሽን ለማድረግ የሚያገለግል የአዮኖስፌር ክፍል ወይም የመሬት የላኛው ከባቢ አየር ክፍል ነው ማለት ነው። ለምን እናተነዋለን የሚለው እንግዲህ እዚሁ እየተመለሰ ሄደ። እሺ፣ አዎ። ከዛ በላይ እነዚህ አሁን የጠቀስ ናቸውን፣ ቦተም ሳይድ አዮኖስፌር ወይም የታችኛው አዮኖስፌር ነው የምንለው። የአዮነስፔር በአማካይ ከ60 እስከ 1ሺ ኪሎ ሜትር ነው ብለናል። እስካሁን የጠቀስናቸው እስከ 400 ኪሎ ሜትር ከዛ በላይ ያለው ደግሞ የላይኛው አዮነስፔር ክፍል ይባላል። ከ400 እስከ 1ሺ ያለው ይህ ፕላዝማ ስፔሪክ ሪጅኑም የሚገኝበት ማለት ክቡራትና ክቡራን የሀገር ልጆች ለዛሬ የነበረን ይኸው ቢሆንም የዚህን ክፍል ቀሪ ሀሳብና የይዘቱን ማጠቃለያ በቀጣይ ሳምንት ይዘን እንመለሳለን። አብራችሁን ለነበራችሁ ሁሉ ልባዊ ምስጋናችን ይድረስልን። አስተያየቶቻችሁ በነፃ የስልክ መስመሮቻችን 8266ና 982 ይደርሱናል። እደግመዋለሁ፣ 8266ና 982 ዘወትር በሥራ ሰዓት ደውሉ። ጌታቸው መላኩ ነበርኩ። መልካም ሳምንት